ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ የሚያዝያ አምስት 2011 ዓ ም ስርጭታችን ጀመረ። ነገ በኢትዮጵያ የጽዳት ዘመቻ ቀን ነው ቆሻሻውንም በውን ታስወግዳለህ፣ ግን በመሀላችንም ደግሞ በጥርጣሬ ባለመተማመን፣ እና በጥላቻ መሀላችን ያለውን ነገር እሱን ለማስወገድ ነው። በጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ክፍል የውጭ ሚዲያና የዲጂታል ዘርፍ ኃላፊ የሆኑትን ቢለኔ ስዩምን ድምፅ ነው የሰማነው። ዘገባ ይዘናል እያሳሰበ ያለው የኢትዮጵያ ጸጥታና ደህንነት ጉዳይ ለኦነግ ተብሎ እነ ዶክተር አብይ ኦሮሞ ስለሆኑ ኦነግን ደግፎ ያደረጉት አንድም ነገር የለም። ከግንቦት ሰባት በላይ አላደረጉለትም። ከደሚት በላይ አላደረጉለትም። ከሌሎችም ድርጅቶች በላይ ከኦንልፍን በላይ አላደረጉለትም። ኦንልፍ ወይ ኦጋዴን ነጻ አውጪ ታጋዮችም ሲመለሱ ወደ ኦጋዴን እንጂ የተመለሱት ወደ አዲስ አበባ አይደለም። በነበረው ስርዓት ላይ ተጠቃሚ የነበሩ ሀገሪቱን በበላይነት ተቆጣጥረው ሀብቷንም ሲዘርፉ የነበሩ አሁን ግን ከዚ አይነት አቅማቸው ገለል ስለተደረጉ መልሰው ወደ ነበሩበት ቦታ ለመቀመጥ እና ለመመለስ ሲሉ እንዲህ አይነት የሕዝብ ለሕዝብ ግጭትና ትርምስ በመፍጠር ንግዳቸውን ለማስፋፋት ጥሩ ኃይሎች አሉና የእነዚህ ኃይሎች የስራ ውጤት ነው። የቀደሙት ኮሎኔል አበበ ገረሱ የኦሮሚያ ጸጥታና አስተዳደር ቢሮ ምክትል ኃላፊ፣ የተከተሉት ደግሞ ኮሎኔል አለበል አማረ የአማራ ክልል አቻቸው ናቸው። በምሽቱ ለጥያቄው መልስ ዝግጅታችን ይዘናቸዋል። ፕሮዲሰሩ ንጉሱ ታምሬ ነው የማስተናግዳችሁ። ቆንጅት ታየ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማለን። መልካም ምሽት። ጤና ይስጥልኝ፣ ክቡራትና ክቡራን፣ እንደምናመሻችው ዜናውን የማሰማችው ሶሎሞን አባተ ነኝ። አልሳንቶስ ቴክኒሺያኑ ነው በስቱዲዮ መሳሪያዎች ላይ ይገኛል። የሱዳን የደህንነት ኃላፊ ዛሬ ስራቸውን ለቀዋል። የስለላ ተቋሙ መሪ ሳላህ አብዱላህ መሐመድ ሳሌህ ስልጣን መልቀቃቸውን ያሳወቁት የቀድሞውን ፕሬዚደንት ከስልጣን ያነሱት የጦር ጀነራል አዋድ መሐመድም ለአጭር ጊዜ የተቆናጠጡትን የሀገሪቱ መሪነት ቦታ አስረክበው በወረዱ ማግስት መሆኑ ነው። አዋድ መሐመድን ተክተው ሀገሪቱን እየመሩ ያሉት የሽግግሩ ወታደራዊ ምክር ቤት መሪ አብደላ ፋታህ አልቡርሃን የሳላህ ጎሽን ስልጣን መልቀቂያ መቀበላቸውን አስታውቀዋል። አልበሽርን ፈንቅለው በቁጥጥር ስር ከዋሉ በኋላ የያዙትን ስልጣን አዋድ ሞሐመድ በአንድ ቀን ውስጥ ያስረከቡት እርሳቸውን በአስቸኳይ ወርደው ቦታውን ለሲቪል መሪ እንዲያስረክቡ የሚጠይቅ ህዝባዊ ግፊት ስለበረታባቸው መሆኑ ተነግሯል። ስልጣኑን ወዲያው ያስረክቧቸው ሌተናት ጀኔራል አብዱልፋታህ ቡርሃን በአልበሽር ስርዓት የጦር ኃይሎቹ ጠቅላይ መርማሪ ሆነው ያገለገሉ ሰው ናቸው። ባለሥልጣናቱ ስራቸውን እየለቀቁ የወጡበትን ምክንያት በይፋ ያልተናገረው ወታደራዊው ምክር ቤት በሀገሪቱ ውስጥ ምርጫ እስኪካሄድ ለሁለት ዓመታት ያህል ሀገሪቱን እንደሚመራ አስታውቋል። ሲቪል ሽግግር አስተዳደር ቤተ መንግሥት እስኪገባ በግፊታቸው እንደሚቀጥሉ ተቃዋሚዎቹ አበርትተው እየተናገሩ ነው። በካርቱምና በብዙ የሀገሪቱ ከተሞች ውስጥ ውስጥም ትናንትናና ዛሬ ተቃውሞዎች ነበሩ። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ቱክቱክ የምትባል አነስተኛ የህዝብ ማመላለሻ ታክሲ ሾፌር መገደልን ተከትሎ በመቶዎች የሚቆጠሩ ወጣቶች ዛሬ አደባባይ ወጥተው ተቃውሟቸውን አሰምተዋል። አሽከርካሪው ከተገደለ በኋላ መንገዶች መዘጋታቸውና የከተማይቱን እንቅስቃሴ መስተጓጉሉ ተገልጿል። በሞቃዲሾ መንገዶች ላይ ጎማዎችን እያቃጠሉ ተቃውሟቸውን የገለጹት በመንግስቱ የጸጥታና የደህንነት አያያዝ ላይ ያላቸውን ከፋት ነው ሲገልጹ የተስተዋሉት። ሲቪሎችን የሚገድሉ ይው ደሙ የሚል መፈክር ሲያሰሙ ውለዋል። ተቃዋሚዎቹ ለንግዶቻቸውም ደህንነት፣ ፍትህና ነጻነትን ጠይቀዋል። የጸጥታ ኃይሎች በወሰዱት የብተና እርምጃ በዛሬው የተቃውሞ ሰልፍ ላይ እየተሳተፉ የነበሩ ሁለት ሰዎች መጎዳታቸው ተዘግቧል። ከሜዲቴራንያን ባህር ላይ ከአስር ቀናት በፊት አንዲት የጀርመን መርከብ ያተረፈቻቸውን ስድሳ አራት ፍልሰተኞች እንደሚቀበሉ አራት የአውሮፓ ሀገሮች ፈቃደኛነታቸውን መግለጻቸውን የማልታ ጠቅላይ ሚኒስትር አስታወቁ። ፍልሰተኞቹ ወደ ባህሩ የገቡት ከሊቢያ ተነስተው እንደነበረ ታውቋል። እስከ ዛሬ መርከቢቱ ላይ የቆዩት ስድሳ አራቱም ፍልሰተኞች እንዲወርዱ ተደርጎ ለጀርመን ለፈረንሳይ፣ ለፖርቹጋልና ለሉክዘምበርግ እንደሚከፋፈሉ ጠቅላይ ሚኒስትር ጆዜፍ ሞስካት በትዊተር አሳወቁ አስታውቀዋል። ሸክሙን ማልታ ብቻዋን አትቋቋመውም ያሉት ጠቅላይ ሚኒስትር ሞስካት አንድም ፍልሰተኛ እዚያ እንደማያስቀሩን ተናግረዋል። የማስፈሩ መርሃ ግብር የሚካሄደው በአውሮፓ ኅብረት ኮሚሽንና በማልታ ጥረት አስተባባሪነት መሆኑንም ጠቅላይ ሚኒስትሩ አመልክተዋል። ዊኪሊክስ የሚባለው የኢንተርኔት ላይ መገናኛ ብዙኃን መስራች የነበረውና ከትናንት በስቲያ ለንደን ላይ በፖሊስ ቁጥጥር ስር የዋለውን ጁሊያን አሳንዥን እንግሊዝ ለዩናይትድ ስቴትስ አሳልፋ አትስጥ ዌስት መስጠት የለባትም በሚሉ ፖለቲከኞች መካከል የተነሳው ግብ ግብ እንደቀጠለ ነው። የተቃዋሚው ሌበር ፓርቲ መሪ ጀረማይ ኮርቢን ዛሬ በትዊተር ባወጡት መግለጫ ኢራቅና አፍጋኒስታን ውስጥ የተፈጸሙ የጭካኔ አድራጎቶችን አጋልጧል ያሉት አሳንዥ ለአሜሪካ ተላልፎ ይሰጥ የሚለውን ሀሳብ ልንቃወም ይገባናል ብለዋል። የአሳንዥ የአሳንጅ ጠበቃ ጀኒፈር ሮቢንሰንም ጉዳዩ በዩናይትድ ስቴትስ ፍርድ ቤቶች እንዳይታይ ለማሳገድ ጥረታቸውን አጠናክረው እንደሚገፉ ተናግረዋል። በእንግሊዝ ሕግ መሰረት አሳንጅ ተላልፎ እንዲሰጣት ዩናይትድ ስቴትስ እስከ ፊታችን ሰኔ አምስት ይፋ ጥያቄ ማስገባት ይኖርባታል። በሌላ በኩል ደግሞ አሳንዥን ሴቶችን በመድፈር ወንጀል የምትፈልገው ስዊድንም እንዲሁ ተላልፎ እንዲሰጣት ሳትጠይቅ አትቀርም እየተባለ ነው። የአሳንዥ እጅ ለንደን ላይ መያዝ በተሰማ በጥቂት ሰዓታት ውስጥ ዩናይትድ ስቴትስ በአሳንዥ ላይ የምትመሰርተውን በኮምፒውተሮች ሰርጎ የመግባትና በሺዎች የሚቆጠሩ የምስጢር ሰነዶቿን የማዝረክረክ ወንጀል ክሶች ይፋ አድርጋለች። የተቋረጠውን የዋሽንግተንና የፒዮንግያንግ የኒውክሌር ድርድር ለማስቀጠል የሚያስችል ደፋር እርምጃ እንድትወስድ እስከያዝነው የአውሮፓ ዓመት መጨረሻ ጊዜ እንደሚሰጧት የሰሜን ኮሪያ ፕሬዚዳንት ኪም ጆንግ ኡን አስታውቀዋል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ ቆንጅት ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎሄርትስ በ25 ሜትር ባንድ በ11610 እና በ11720 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ሚያዝያ 5 2011 ዓም ምሽት ፕሮግራማችን ነው። ከዚህም ከዚያም የኒፕሴ ኸስል ወይም ኤርሚያስ አስገደውን መታሰቢያ በአስመራ እዚ መደብ እዚ ክንገብር ዝወሰና መጀመርታ ኤርያስ ይህን ዝግጅት ለማድረግ የወሰንበት ዋና ዓላማ በመጀመሪያ ኤርምያስ ኤርትራዊ ወንድማችን ነው። በወጣቶች ላይ ያለው ተጽዕኖም ቀላል አይደለም። ቀድም መልእክቲ ኣብዛ ዓለምስ ነዊሕ ክንነብር ኢና የኤርምያስ ኣስጎዶም ኒብሲ ሃስል ሞት በዓለም ላይ አጭር ህይወት እንዳለን አውቀን በእድሜ ዘመናችን መልካም ስራ ሰርተን ማለፍ እንዳለብን መልእክት ያስተላልፋል። ከም ሙዚቀኛ መጠን ፎልጦ ብጣዕሚ ውን እንደ ሙዚቀኛ አውቀዋለሁ። ትልቅ ራእይና ህልም የነበረው ሰው ነው። ተዋጊኡ ሀገር ደምፀ ወይ ካልእ ካልእ ተሰርሐ ደይኮነ ሓደ አትላቲክስ ኮይኑ ሀገር ተፍሊጧ በጦርነት ሜዳ ጀቡዱ የሰራ ብቻ አይደለም ጀግና የሚባለው ከትናንት በስቲያ የተከናወነው ስነ ስርዓት አዘጋጆች፣ ታዳሚዎችና ቤተሰቦች ለአሜሪካ ድምፅ ከሰጧቸው አስተያየቶች የተቀነጫጨበ ነበር የሰማችሁት። ዘገባ ይዘናል። አሁን ወደ መጀመሪያው ዝግጅት እናልፋለን። የጽዳት ዘመቻ ጠቅላይ ሚኒስትር አብይ አህመድ ያቀረቡትን ጥሪ ተከትሎ ነገ ጠዋት በመላ ኢትዮጵያ የጽዳት ዘመቻ እንደሚደረግ ጽሕፈት ቤታቸው አስታውቋል። የዘመቻው ዓላማ ኢትዮጵያውያን ቆሻሻን ከየአካባቢያቸው እንዲያስወግዱ ብቻ ሳይሆን ከሀገሪቱ ወቅታዊ ሁኔታ ጋር ተያይዞም መጽዳት ያለባቸውን ነገሮች ሁሉ ለማሰብም ከራሳቸው ጋር እንዲነጋገሩ አጋጣሚ ለመፍጠርም መሆኑን የጠቅላይ ሚኒስትሩ ቃል አቀባይ ቢለኔ ስዩም ለአሜሪካ ድምፅ ገልጸዋል። ጠቅላይ ሚኒስትሩ ጥሪያቸውን ያቀረቡት ከሩዋንዳ ቆይታቸው እንደተመለሱ ነው። በጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ክፍል የውጭ ሚዲያ እና የዲጂታል ዘርፍ ኃላፊ የሆኑትን ቢለኔ ስዩምን ትናንት በስልክ ያነጋግራቸው እስክንድር ፍሬው ተከታዩን ዘገባ ልኳል። የፊታችን እሁድ በኢትዮጵያ የጽዳት ቀን ነው። ሁሉም ዜጎች እሁድ ጠዋት ከአንድ ሰዓት ተኩል ጀምሮ እስከ ሶስት ሰዓት ድረስ አካባቢያቸውን እንዲያጸዱ በጠቅላይ ሚኒስትር አብይ አህመድ የቀረበው ጥሪም ነው። የዚህ የጽዳት ቀን መነሻ በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ቋንቋዎችና የዲጂታል ዘርፍ ኃላፊ ቢለኔ ስዩም ማምሻውን በስልክ እንደገለጹልኝ ጥሪው የቀረበው ከሶስት ቀናት በፊት ነው። ጠቅላይ ሚኒስትር አብይ አህመድ ይህንን ጥሪ ያቀረቡበትን መነሻ ማብራርተዋል። ቃል አቀባይዋ፣ የዚህ መነሻ ያው እንግዲህ ጽዳት ከዚህ በፊት የምናደርገው ነው ግን ከሳቸው ጋር ደግሞ ተያይዞ ያመጡት የአካባቢ ጽዳታችን ላይ ብቻ መወሰን ሳይሆን የራሳችን ያእምሮ እና በውስጣችን በልቦናችን የምንይዛቸውንም ነገሮች አሁን ደግሞ ባለንበት ወቅታዊ ጉዳይ ጋር ተያይዞ የምናጸዳቸውን ነገሮች ችላ ሳንል ትንሽ ከራሳችን ጋር እየተነጋገርን የምናደርጋቸውን ጽዳቶች ከሀሳቢ እንድናደርግ ነው የሳቸውም ጥሪ። ስለዚህ እንግዲህ ሁለት ነገር ነው የተጠቀሰው። በአንድ በኩል ቆሻሻን ማስወገድ፣ በሌላ በኩል መጥፎ ሀሳብን ከአእምሮ ማስወገድ የሚል ነው እና ስለዚህ ጠቅላይ ሚኒስትሩ በዋነኛነት ሊያስተላልፉት የፈለጉት መልእክት ሁለተኛውን ነው ማለት ይቻላል፣ ክፉ ሀሳብን ከአእምሮ ማስወገድ የሚለው። ሁለቱም ተያያዦች ናቸው እስክንድር፣ በተናጠል ልናያቸው አንችልም። እንዴት ብትለኝ፣ የአካባቢ ጽዳታችን በጣም ብዙ ነገሮች ላይ አስተዋጽኦ ይኖረዋል፣ ከእይታችን ከአስተሳሰባችን ብቻ ሳይሆን የራሳችን ደግሞ ሙሉ ጤና እንዲኖረን በደህንነት እንድንኖር በደህንነት ማለት የአካባቢ ጽዳታችን ምን ያህል የራሳችንን ደግሞ ደህንነትና ይፍኖር ልቦናዊ በላው የአዕምሮዊ በላው ደግሞ በቀጥተኛነት ደግሞ ከጤናችን ጋር የተያያዙ ነገሮች ስላሉ ይሄ ለራሳችን እንደ አንድ ሪስፖንስብሊቲ ወስደን የምናደርገው ነገር ነው። ከእሱ ጋር ደግሞ ተጋምዶ ለብቻው ሳይሆን እንደዚህ አይነት ንጹህ አካባቢ ላይ የምናደርጋቸው ጥረቶች ጥሩ አካባቢን ለመፍጠር ጽዳቶች የምናደርጋቸው የምናስባቸው ነገሮች ላይ እና ማመንጨት የምንፈልጋቸውን ሀሳቦች ላይ ተጽዕኖ ይኖራቸዋል። ማንኛውም መቆሻሻ በጣም መቆሻሻ የሆነበት ቦታ ላይ ጥሩ ሀሳብ ይፈልቃል ብሎ ለመገመት በጣም ያቅታል። ወይ በሽታም ሊሆን ይችላል። ወይ በጣም በሚያስጠሉ ነገሮች አካባቢ ላይ በምትቆይበት ሰዓት፣ ቆሻሻዎች ባሉበት ሰዓት፣ አይምሮህም በሀሳብህም ሁሉም ነገርህ ለው እዛ ላይ ነው። ዳይሬክሽንም ፎከስም የሚኖረው እዛ ላይ ነው። ስለዚህ እንደዚህ አይነት ጽዳቶች በምናደርግበት ሰዓት የራሳችንንም ጽዳት የራሳችን ውስጣዊ ጽዳትም የምንወስድበት እንደ ሲምቦሊክ የሆነ አክቲቪቲ ነው የሚሆነው። ስለዚህ ሁለት ተምሳሌት ነው ማለት ነው፣ እንደ ተምሳሌት ነው። ስለዚህ ሁለቱንም ነው የምናደርገው። አገሪቷን አንድ ላይ ሁላችንም ወተን ወተን እና ጽዳይ መንግስት ባለስልጣንም ሆነ መንግስት መስሪያ ቤት የሚሰራ ተማሪም ሆነ ሀይ ስኩል ላይ ያለ ዩኒቨርሲቲ ላይ ያለ ገበሬም ሆነ በተለያዩ ስራዎች እና መስኮች ላይ የተሰማሩ ሰዎች ይሄ የአንድነታችንን መገለጫ ነው። ሀገራችንን እንወዳለን የምንል ከሆነ አገራችንን ደግሞ የምንንከባከበው የሁላችንም የግል ኃላፊነታችን ነው። ስለዚህ ከዛ ከግል ኃላፊነታችንን የመወጣት አንደኛው ወይ ይሄኛው ነው። በሁለተኛ ደግሞ ራሳችንን ደግሞ ለራሳችን እንክብካቤ እንደምናደርገው በቤታችን እንግዲህ ቤታችንን በደንብ እናጸዳለን፣ እንይዛለን። ከኛ ከአጥርና ከግቢያችን ደግሞ ወጣ ስንል ጊዜ ያም የራሳችን ነው። እኛ በምንሰጠው መጠን ነው ተመልሶኛ ጋር ሚመጣው። ስለዚህ ወደ ቆሻሻ የሆኑ ነገሮች ሀሳቦችን የቆሻሻ የሆኑ ነገሮችን ከሆነ የምንጥለው ደግሞ ያ ነው ተመልሶኛ ጋር ሚመጣው። ስለዚህ በተምሳሌትነት ብቻ ሳይሆን በእውንም የምንጥላቸው ቆሻሻዎች የጤናችንም ጉዳይም እና የአስተሳሰባችንን እንትሎች ኢምፓክት ያደርገዋል፣ አስተዋጽኦ ይኖርበታል። በዛ ደግሞ ትንሽ አለፍ ደግሞ ብንል የምናስባቸው ወይም የምንሰነዝራቸው የጥላቻ ሀሳቦች የውሸት ወሬዎችም ሊሆኑ ይችላሉ፣ የጨለምተኛ ሀሳቢዎችም ሊሆኑ ይችላሉ። እነሱ ደግሞ ተመልሰው እንደገና ዞሮ ዞሮ የራሳችንን ጤና ነው ኢምፓክት የሚያደርጉት። ስለዚህ ሁሉ ነገር የተሳሰረ ነው እና ከዛ አኳያ ሁላችንም እንደ አንድ ሀገር እንደምንዋደድ ሰዎች ወጥተን ከነዚህ አይነት ሀሳቦች እራሳችንን አዝግተን ከጎረቤቶቻችን ጋር አንድ ላይ ሆነን ወጥተን አካባቢያችንም እናጸዳለን እርስ በርስ ደግሞ ወጥተን አብረን በምናጸዳበት ሰዓትም እንተዋወቃለን የበለጠ ያለንን ቂምና መጣቃር እና ጥላቻም እሱንም አብረን እናስወግዳለን የሚል ነው። ስለዚህ የማስወገዱ ሲምቦሊክ የሚሆነው ቁሻሻውንም በእውን ታስወግዳለህ ግን በመሀላችንም ደግሞ በጥርጣሬ ባለመተማመን እና በጥላቻ መሀላችን ያለውን ነገር እሱንም ለማስወገድ ነው። የመጨረሻ ጥያቄ ላድርገው። ከጥቂት ቀናት በፊት ነው ጠቅላይ ሚኒስትሩ ይህንን ሀሳብ ያመጡት ጥሪ ያቀረቡት ብለውኛል እና ከሩዋንዳ ጉብኝት በኋላ ነው ይሄ የሆነው። ምናልባት ከዛ ጉብኝት ጋር የተገናኘ ነገር ይኖረው ይሆን? በዚህ አበቃለሁ። ከዚህ በፊትም የእሳቸው እንግዲህ በጣም ብዙ መልእክቶቻችንን ለምንከታተል ሰዎች ሁሌ ይሄ ከራስ ጋር ያለውን ነገር ራሳችንን እናጽዳ፣ አስተሳሰባችን እናጽዳ ወደፊት አገራችን ወደፊት የሚወስዱ ሀሳቦችን እና ዳብር የሚለው ነገር በፊትም የሚያደርጉት ነገር ነበረ ጠቅላይ ሚኒስትሩ ስለዚህ ሩዋንዳ በምንሄድበት ሰዓት ደግሞ በጣም ብዙ ጥሩ ተሞክሮዎች ያየ ነው የነበረው እኛም ጭፍጨፋ ሰለባ የሆኑ ሰዎች እነሱን የእነሱን ህይወት መዘከር ባደረግነው ወቅ ያየነውም እዛው ከተማ ላይ በጣም ጽዱ ከተማ ናት፣ እና ሩዋንዳኖች ራሳቸው ተሰብስበው እቺ የኛ ሀገር ናት፣ እኛ ካልተንከባከብ ናት፣ እኛ ካልጠበቅ ናት ከመጥፎ ና ቆሻሻ ከሆኑ ነገሮች ካላስወገድ አካባቢያችን ካላጸዳን እና ካላስወገድን ሌላ ማንም ሰው ሊያደርግልን አይችልም የሚለው ቁርጠኝነት አሳይተዋል፣ እና ሀገራቸውን በዛ መጠን ነው በጣም እያደገችው። ከእንደዛ ከጨለማ ዘመን ወጣ ማለት ነው። ስለዚህ ከዛ ጋር ተያይዞ እኛም ራሳችን ይሄ አቅም አለን በጣም የብዙ ዓመታት ታሪክ ያለን ሰዎች ብዙ ነገር መፍጠር የቻልን ሰዎች፣ በታሪካችን እንደዚህ አይነት ነገር ደግሞ ልክ ሌላ ሀገሮች ያለውን ተሞክሮ ማምጣት የማንችልበትስ ለምንድን ነው የሚለውም ምሳሌ ከሱ ጋር ሊያያዝ ይችላል። የፊታችን እሁድ ጠዋት በሁሉም የኢትዮጵያ አካባቢዎች እንደሚካሄድ የሚጠበቀውን የጽዳት ፕሮግራም አስመልክቶ ማብራሪያውን የሰጡኝን በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ቋንቋዎችና የዲጂታል ዘርፍ ኃላፊ ቢለኔ ስዩምን በማመስገን ልሰናበት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የቅዳሜ ምሽት ፕሮግራማችን ይቀጥላል። የተከበራችሁ አድማጮች አብራችሁ እንድታመሹ በአክብሮት እንጋብዛለን። አሁን ለጥያቄው መልስ ለጥያቄው መልስ ዝግጅታችን የአማራ ክልል የጸጥታና አስተዳደር ምክትል ኃላፊ ኮሎኔል አለበል አማረን እና የኦሮሚያ አቻቸውን ኮሎኔል አበበ ገረሱን ጋብዟል። በኢትዮጵያ ሰላምና ጸጥታ ጉዳዮች ላይ ከአድማጮች ለቀረቡ ጥያቄዎች መልስ ሰጥተዋል። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች። የዝግጅቱ የመጀመሪያ ክፍል በትናንትናው ምሽት ስርጭታችን ቀርቧል። ሁለተኛው ክፍል ቀጥሎ ይቀርባል። ከአድማጭ ጥያቄ ይሆናል የሚነሳው መምርህር ማስረሻ ገበሬው ከደብረ ሲናን የሚደውለው ለኮሎኔል አልብን አንድ ጥያቄ አቅርባለሁ። ያቅርቡ። እሺ። በቅርቡ እንግዲህ በአማራ ክልል ሰሜንሸ የተለያዩ አካባቢዎች ግጭት ተከርስቷል። የሰውየት እየተቀጠሰ ነው። ርዕስ ህጻናት፣ ሽማግሌ፣ ሴቶች እየተሰቃዩ ነው እና ይሄ ለውጡን ከማስቀጠል አንጻር እንቅፋት ሊሆን አይችልም ወይ? አንድ ሁለተኛ ደግሞ ቀደም ተብሎት በደህንነት ሀይሎች ይህ ግጭት ከመፈጠሩ በፊት ህዝቡ ግጭቱ እንዳለ ሊመዳን ይወራል። የተለያዩ ሀይሎች ስልጠና ይሰጣቸዋል። ቀድሞ በሱ ይሄን ነገር ማስቆም አይቻልም ነበር ወይ የሚል ጥያቄ ነው ያለ አቶ ማስረሻ። አመሰግናለሁ ስለተሳትፎ። በርካታ ጥያቄዎቻችን ኮሎኔል አለበል በፌስቡክ ጥያቄዎቻቸውን ያደረሱን ወደ ኋላ ላይ ስማቸውን እዘረዝራለሁ። እንዴት ነው መንግስት ባለበት ሀገር ቀድሞ እንዴት ማወቅ አልተቻለም የሚል ጥያቄ አንስተዋል፣ ልክ እንደ አቶ ማስረሻ። እሺ እንግዲህ ያው እዚህ አካባቢ ያለው ችግር ትንሽ የቆየ ነው። ይሄን የቆየ ችግር አሁን በተከሰተው መጠን እና ፍጥነት ይሆናል ብሎ የጠበቀ ብዙም ሰው የለም። አጠቃላይ ዞኑ ላይ ትንሽ የተወሰነ ከዚህ ከሃይማኖትም ጋር የተያያዘ ሁለተኛ ደግሞ ከፖለቲካ ሀይሎች ጋር በተያዘ የተወሰነ የመወጣጠር ነገር የመሳሳብ ነገር እንዳሉ ሪፖርቶችና ፍንጮች አሉ። ያው አቅደን እሱን ለመስራት እና ለማርገብ እየተንቀሳቀስን ባለንበት ሁኔታ ነው። ቀድሞ አሁን የተከሰተው ችግር የመጣው እንዲያውም እኔ በአጋጣሚ እንደ አይነቱን ነገር ለመፍታት ባለፈው ሳምንት አርብ ወደዚህ እየተንቀሳቀስኩ ባለሁበት ሁኔታ ነው። ይሄ ይሄ ችግር ቀድሞ የተከሰተው ልክ እኔ ስገባ ነው። ችግር የተከሰተው አመጣጤ የተለያዩ አካባቢዎች ላይ ቅድም ያልኳቸው ነገሮች ይታዩ ስለነበረ እንደ ምልክት እነዚህን የበለጠ በማጥናት ውሳኔ ለሚሰጥ አካል ዝርዝር የመፍትሄ አቅጣጫ ለመስጠትና ወደ እርምጃ ለመግባት ነው የነበረውና ግን ቀድሞ ፈጥኖ ሁኔታዎች ተከስተዋል። ይሄን ሁኔታ ደግሞ እኛ እንደ ክልል ብቻ ሳይሆን ዞኑም ወረዳውም ራሱ ችግር የተፈጠረበት አካባቢ ራሱ ማህበረሰብ አጠቃላይ ዝም ብሎ ግንዛቤ ቢኖረውም ግን በዚህ ጊዜ በዚህ ፍጥነት ይከሰታል የሚል እምነት አልነበረውም። ያው ዞረን አወያይተናል። ህብረተሰቡም ስናወያይ አለመግባት እንዳለ እናውቃለን። ግን በሽምግልናና በንግግር በስምምነት ይፈታል የሚል እምነት ነው እንጂ የነበረን እንደዚህ ሳናስበው ይሄ ችግር ይፈጠራል ብለን አናስብም ነበር በሚል ነው ህዝቡ ራሱ ሀሳቡን እየገለጸልን ያለ። ስለዚህ ያለ መግባባት የተወሰኑ ነገሮች እንደ ችግር መኖራቸው ብናቅም ግን ከፍጥነቱና ከተከሰተው አንጻር በዚህ ሁኔታ አላየነውም ነበር። ዞሮ ዞሮ ይሄ ከታች እስከ ላይ ያለ አመራር የመዘገትም ችግር መኖሩን በዚህ መልኩ መቀበል እና ማሰብ የሚቻልበት እድል እንዳለ ይሰማኛል። ይህ አሁን የተፈጠረው ነገር ለአጠቃላይ ለውጥስ እንቅፋት አይሆንም ወይ የሚለው፣ እንዲህ አይነት ግጭቶች ቅድም እንዳልኩት ከራሱ ከለውጥ ጋር ተያይዞ የመጡ ናቸው። ሁለተኛ ደግሞ ለውጡን የማይፈልጉና ለውጡ እንዲደናቀፍ የሚሰሩ ሀይሎች አሉ። የተደራጁ ሀይሎች፣ የተበተኑ በነበረው ስርዓት ላይ ተጠቃሚ የነበሩ ሀገሪቱን በበላይነት ተቆጣጥረው ሀብቷንም ሊዘርፉ የነበሩ አሁን ግን ከዛ አይነት አቅማቸው ገለል ስለተደረጉ መልሰው ወደ ነበሩበት ቦታ ለመቀመጥ እና ለመመለስ ሲሉ እንዲህ አይነት የህዝብ ለህዝብ ግጭትና ትርምስ በመፍጠር ንግዳቸውን ለማለማጧጧ ሚጥሩ ሀይሎች አሉና እና የእነዚህ ሀይሎች የስራ ውጤት ነው። ዞሮ ዞሮ ግን አሁንም ቢሆን ህብረተሰቡንና ለውጥ ፈላጊውን ሀይል በማቀናጀትና በማጠናከር በማሰማራት እንዲህ አይነቱን ነገር በማክሸፍ ይበልጥ አስተማማኝ የሆነ ነገር መፍጠር እንችላለን ነው የምለው እና ለውጡ በዚህ መልኩ ሊደናቀፍ ሊመለስ ወይም ደግሞ እንቅፋት ሊፈጥረው አይችልም። ዛሬም ትናንትም ትናንት ወዲያም እየሰራ ናቸው። የህዝብ ለህዝብ ስራዎች አሉ፣ እየዞር በተለያየ መንገድ የምናካሄደው እንቅስቃሴ አለ። ያ እያሳየን ያለ ነገር የበለጠ ለውጡ ወደፊት እንዲያውም ለመጠናከር የሚያስችል ሁኔታ ሊኖር እንደሚችል ነው የተገነዘብ ነው። ብዙ የኦሮሞ ወገኖቻችንም የአማራ ወገኖቻችንም አነጋግረናል። በነበረው ግጭትም የህዝቡ ሁኔታ ምን እንደነበረ ተረርተናል። ብዙ አካባቢ የሚገርማቸው የግጭቱ ያለበት አካባቢ የሚኖሩ ለምሳሌ የኦሮሞ ተወላጅ ቀበሌዎች ሌላ ከጀርባ ይመጡ የነበሩትን ተዋክተው መልሰዋቸዋል። የት ነው የምትሄዱት? እናንተ እነማን ናችሁ? እኛ እኮ ከአማራው ህዝቡ ጋር ተደባልቀን የምንኖር የነርንና ወደፊትም አብረን ያለንንና እኛን ሳትጨርሱ ወደዛ መሻገር አትችሉም ብለው በውጊያ የመለሷቸው ሶስትና አራት ቀበሌዎች አሉና እንዲህ አይነት ነገር ነው። አሁን እየሰማን ያለ ነው። ስለዚህ የህዝብ ጉዳይ ስላልሆነ የቡድኖች ጉዳይ ስለሆነ ብዙ በለውጡ ላይ ችግር ያመጣል እያላሰብን። እሺ ያመሰግናለሁ። ቀጣይ ጥያቄ ያስከትላለሁ። አድማጭ ደውለው በስልክ ካስቀመጡልን ጥያቄዎች አንዱን ላሰማሁት። ሃሎ ቪዮች እንደምናችሁ፣ ጤና ስትልኝ። ደረጃ ይባላለሁ። የምደውለው ከካናዳ ካልጋሪ ከተማ ነው። ጥያቄን ማቅረብ የምፈልገው ለአቶ አበበ ገረሱ የኦሮሚያ ክልል የጸጥታ ጉዳዮች ኃላፊ ነው። አንደኛ ጥያቄ ምንድን ነው? ኦነግ ከአስመራ ወደ ኢትዮጵያ ከመመለሱ በፊት የኦሮሚያ ክልል ባለስልጣናቶች ናቸው በተደጋጋሚ ሄደው ሲያነጋግሩት የነበረው። በዚያም ምክንያት እነሱ እንደሚሉት ጦር መሳሪያቸውን ጥለው ነው የመጡት። ነገር ግን ብዙዎቹ የጦር መሳሪያ የታጠቁ ናቸው በአሁኑ ሰዓት ና መጀመሪያ ከአስመራ ከመምጣቱ በፊት ኦነግ መደራደር ያለበት ከማን ጋር ነው ይላሉ። ኦነግ በተለያዩ አካባቢዎች ችግር እየፈጠረ ነው። ስለዚህ መደራደር የነበረበት ከኢትዮጵያ መንግስት ጋር ነው እንጂ ከአንድ ክልል ጋር መሆን አልነበረበትም። በዚህ ጉዳይ እርስዎ ምን ይላሉ? አሁንስ እዚህም እዚያም ለተፈጠረው ችግር ሰበቡ ማን ነው ይላሉ? የጦር መሳሪያ በኢትዮጵያ የታጠቁ ኃይሎች እንዳሉ ቢታወቅም ኦነግ ግን በተደጋጋሚ ስሙ እየተነሳ የመንግስት ቸልተኝነት እንዳለ ሆነው ክልሉም ቸልተኝነት ይታይበታልና እርሶ በዚህ ዙሪያ ምን ይላሉ? አመሰግናለሁ። እግዚአብሔር ይስጥልኝ። አቶ ደረጀን እናመሰግናለን ለጥያቄያቸው። ኮሎኔል አበበ በዚህ በአቶ ደረጀ ጥያቄ ላይ ሌላ በብዛት የሚነሳው ነገር ምንድን ነው? የኦሮሞ ነጻነት ግንባር አገር ውስጥ ከገባ በኋላ ነው አቅሙን አካብቶ ተጨማሪ ታጣቂዎችን አደራጅቶ አገር ውስጥ እየተንሰራፋ ያለው፣ መንግስት ደግሞ በወገንተኝነት እርምጃ አልወሰደም የሚል ነው። በአማራ ክልልም የሚከሰሱ አሉ ግን ይህንን ተጨባጭ አድርገው ያስረዱን። እኔ እንግዲህ የኦነግ ትግል የቆየ ትግል ነው። ያንን ታሪክ እንዳለ ትቼ አሁን የተደረገው ነገር የለውጡ አካል የነበሩት እነ ዶክተር አብይ እነ ዶክተር ለማ ሌሎችም፣ ከአማራም ከተለያዩ ብሔሮች ለውጥ አካሎች ብዙ አመራሮች ነበሩ ከአራቱም ድርጅቶችም ከአጋር ድርጅቶችም ለውጡን ደግፎ መስዋዕትነት የከፈሉ የታሰሩ ብዙዎች አሉ። በአመራር ደረጃም የምናውቀው ለውጡን እውን ለማድረግ እና ይቺን ሀገር ሰላማዊ የፖለቲካ ሽግግር እንድኖር ማንም ሰው በሀሳቡ እንዳይታሰር እንዳይከለከል፣ መጀመሪያም የጠፋውን የፖለቲካ ምህዳር ማስፋት የግድላል የሚል እነዚህ የለውጥ ታጋዮች የወሰኑት ውሳኔ ነው። ወደ ሀገራቸው ገብቶ እንኳን መታገል የማይችሉ እብን አንዳንዱ እንኳን ሀገር ውስጥ ለመግባት አፍሪካ ውስጥ እንኳን ለማለፍ ኢትዮጵያም የምትደግፋቸው ሀገር ውስጥ እንኳን ለመንቀሳቀስ የማይችሉ ኢትዮጵያውያን ወገኖቻችን ኦነግንም ጨምሮ፣ ሌሎችም ታጣቂ ወይም ተቃዋሚ ኃይሎች ግንቦት ሰባት የተለያዩ አሸባሪ የተባሉት እነዚህ ድርጅቶች ይነሲም ህዛም ታግለዋል እና አሁን የሽብርተኝነት አዋጁ ተነስቶላቸው ወደ ሀገር ቤት ገብቶ በሰላማዊ መንገድ እንዲታገሉ ታጣቂዎች ወደ ሀገር ቤት ሲመለሱ የአማራ የነበሩት እዚያው በአማራ ክልል እንዲቻሉ የትግራይ የነበሩት በሚት ብዙ ሰራዊት ነበረ ወደ አዲስ አበባ አልመጡም እዛው እንዲቻሉ እና አንዳንድ ሁኔታዎች እንዲመቻችላቸው የኦሮሞም የነበሩት ወደ ኦሮሚያ መጥቶ ሁኔታዎች እንዲመቻችላቸው ክልሎች እንዲችሏቸው ማዕከላዊ መንግስት የፌዴራል መንግስት በዚህ ላይ ጊዜው እንዳያጠፋ የሚችሉትን ነገር ክልሎች እንዲያደርጉ ነው መንግስት አስቦ ያደረገው እንጂ ለኦነግ ተብሎ እነ ዶክተር አብይ ኦሮሞ ስለሆኑ ኦነግን ደግፎ ያደረጉት አንድም ነገር የለም። ከግንቦት ሰባት በላይ አላደረጉለትም። ከደሚት በላይ አላደረጉለትም። ከሌሎችም ድርጅቶች በላይ ከኦንልፍም በላይ አላደረጉለትም። ኦንልፍ ወይ ኦጋዴን ነጻ አውጪ ታጋዮችም ሲመለሱ ወደ ኦጋዴን እንጂ የተመለሱት ወደ አዲስ አበባ አይደለም። የግንቦት ሰባትም የተመለሱት ወደ አማራ እንጂ ወደ አዲስ አበባ አይደለም። ስለዚህ ይሄ በዚህ በቀናነት ታስቦ ኦነግም ቢሆን ለአምሳ አመት ታግለዋል በሰላማዊ መንገድ እንዲታገል ታስቦ እንጂ ከምንም አይነት ወገንተኝነት አይደለም። ኦነግ እንደ መልካም አጋጣሚ ወስዶ ፍጥቅ ሰፈት በሰላማዊ መንገድ ታገል የተባለውን ወደ ጎን በመቶ ስርዓት ወጣቶችን በማደራጀት መሬት ታገኛላችሁ፣ ቤት ታገኛላችሁ ብሎ ወጣቶችም በማታለል ጫካ ውስጥ ማሰልጠን ጀመረ። ይሄን ተው ተብሎ እንግዲህ ትላንትና አስገብቶ ዛሬ ውጊያ ውስጥ መግባት ያው ከትላንትናው ስርዓት የተለየ ባለመሆኑ በትግስት እያየ ሕዝቡንም እያወያየ የኦነግንም ድርጊት ለሕዝብ እያጋለጠ መጨረሻ ላይ ኦነግ የማይቀበል መሆኑን ሳውቅ እርምጃ ወስዶበታል። ስለዚህ የኦነግ ሰራዊት ተመጥተዋል፣ ተበታትነዋል። በሽምግልና የተመለሰው ተመለሰ፣ ያልተመለሰው ደግሞ ኦፕሬሽን እየተያዘ እየተመነጠረ ያለበት ሁኔታ እንጂ ምንም አይነት ለኦነግ ወገንተኝነት አንድም የመንግስት አካላት የፌዴራልም ይሁን የክልል እንደሌለው በጣም አሳምሬ መናገር እፈልጋለሁ። እሺ፣ አመሰግናለሁ። መስመር ላይ አንድ አድማጭ አሉ። ያዳምጣሉ? አዎ፣ ይሰማለሁ። አቶ ፈረደ ኖት ከአትላንታ እሺ እሺ አቶ ፈረደ፣ እኔ አሁን ከመለሱት መልስ ጋር ተንተርሼ ኦነግ እንደ ማንኛውም ድርጅት ምንም አይነት እገዛ አልተደረገለትም፣ እንደ ማንኛዎቹም ተቃዋሚ የፖለቲካ ድርጅቶች በሰላማዊ መንገድ ገብቶ ነው እንዲታገል የተደረገው፣ እገዛ አልተደረገለትም። እንደ እኔ ግን የተለየ ሀሳብ ነው ያለኝ። ለምንድን ነው የክልሉ መንግስት እሽሩሩ የሚለው? በተጨባጭ ባለፉት ሁለት ሶስት ሳምንታት ነጆ ላይ የተወሰደውን ተግባር ማወቅ እንችላለን። አምስት ሰው ገድለው ሬሳቸውን ነው ያቃጠሉት። ከአሁን በፊት አስራ ሰባት አስራ ስምንት ባንክ ተዘርፎ ምንም ስለዚያ የተሰጠ መግለጫ የለም። ሰዎቹም ለሕግ አልቀረቡም። መንግስትም በዚህ ላይ የወሰደው አፋጣኝ እርምጃ የለም። አሁንም አጋጣሚ አካባቢውን እንደሚያውቅ ሰው ግንቢ፣ ነጆ፣ ደንቢደሎ፣ ጊዳሜ፣ የአሶሳ አዋሳኝ አካባቢዎች አሁንም ችግር እንዳለ ነው የሚወራው እና የሚሰማው አጋጣሚ ያን አካባቢ በደንብ አውቀዋለሁ። የተማርኩበት ያደግኩበት ነው። እኔ የአማራ ክልል ተወላጅ ብሆንም አሁንም እዛ አካባቢ ያለው የመስተዳደር አካላት ጭምር ሳይቀር ከኦነት ታጣቂ ጋራ ይገናኛል፣ ኢንፎርሜሽን ይለዋወጣሉ። እዛ አካባቢ አምሳ አምስት ሰፈራ ጣቢያ አለ። አፎስ አካባቢ እዛ አካባቢ ሰርገው እየገቡ አሁንም ቤንሻንጉል አካባቢ ችግር እየፈጠሩ ነው። መንግስት ሀይ እያላቸው አደለም አማራ ክልል ላይ የተደረገውን ነገር በኋላ ወደ አማራ ክልል የሚመጣ ሆኖ መንግስት ኢንፎርሜሽን እየተሰጠው ታጣቂ እንደገባ እየታወቀ አሁን መከላከያም ሌላ አቋም፣ የሰሜን ሸዋ አስተዳዳሪ ሌላ አቋም፣ የከሚሴ አስተዳደር ሌላ አቋም፣ የክልሉ መንግስት ሌላ አቋም፣ አራት አይነት አቋም ለመገናኛ ብዙሃን መግለጫ የሚሰጥበት ደረጃ ነው፣ እየተሰጠ ነው። የኦነግ አላፊዎች አዲስ አበባ ቁጭ ብለው በምንም ተአምር በመንግስት በኩል የተሰጣቸው ማስጠንቀቂያም እርምጃም የለም። ኦነግን የሚደግፉ አክቲቪስቶች አዲስ አበባ ላይ ታጅበው ይሄዳሉ፣ በመሳሪያ፣ በፖሊስ፣ በመከላከያ። ሌላው አርሶ አደር ግን እየሞተ ነው ያለውና እኔ አሁንም የክልሉ መንግስት የኦሮሞን ሕዝብ ፈርቶ ይሁን ወይም ደግሞ የኦነግን አላማ አስፈጻሚ ይሁን፣ አንዳንዱ አካባቢ እንደውም ስጋት አለኝ እንደዛ ያደርጋሉ የሚል አቶ ፈረዲ መንገድ ክልሉ በደንብ ምላሽ መስጠት አለበት የሚል ነገር አለኝ ከታች ጀምሮ እስከ ላይ ድረስ። እኔ ኦፒዲኦ ውስጥ እራሳቸውን ማጥራት አለባቸው። ኤዲ አሁን የተቋቋመው የኦሮሞ ድርጅት እራሱን ማጥራት አለበት። እዛ ላይ ችግር አለ የሚል ነገር አለኝ። ይሄን ቢመልሱል፣ አመሰግናለሁ። ኮሎኔል አለበለ አማረ፣ እስቲ እዚህ ላይ እርሶም ያው አብሮ እንደሚሰራ አንድ ሀይል መልስ ሊሰጡበት ይችላሉ። ከዛ በኋላ የሚጨምሩት ካለ ደግሞ ለኮሎኔል አበበ ገረሱ መስመር እንለቃለን። ኦሮሞ ነጻነት ግንባር ኦነግ ያው እንደ ማንኛውም ተቃዋሚ ድርጅት በሰላም መንገድ ለመታገል ወደ ሀገር ውስጥ መግባቱን ሁላችንም እናውቃለን። ከገባ በኋላ የተለያዩ ስ ችግሮችንም በመፍጠር ላይ እንደነበረ እና በዛም ተፈጠረባቸው አካባቢዎች ሁሉ ያው መንግስት አስፈላጊውን እርምጃ በመውሰድ እና በመግለጫም ጭምር መልክ እንዲይዝ ለማድረግ ጥረት እንዳደረገ ካለው ኦዴፓም የኦሮሞ ዴሞክራቲክ ፓርቲም ገዢ ፓርቲ ነው ካሉት የኢህአዴግ አራት ብሔራዊ ድርጅቶች አንዱ ነው። በአጠቃላይ በአገር ደረጃ ሰላምና መረጋጋት ለመሰን በሚደረጉት ጥረቶች እና እንቅስቃሴዎች ያው የበኩሉን ድርሻ የሚወጣ ድርጅት ነው። እኛም እዚህ ከሚስተር ውስጥ ለምናደርገው ነገር ሁሉ የኦሮሞ ዴሞክራቲክ ፓርቲ አስፈላጊውን እገዛና ትብብር በማድረግ ላይ የሚገኝ ድርጅት ነው። ስለዚህ በኦዴፓ በኩል ምንም አይነት ችግር እንደሌለ እና በተለይ ደግሞ ከእህት ድርጅቱ አዴፓ ጋርም በቅርበት ነገሮችን እየተመካከሩ እንደሚሰሩ እናውቃለን። ስለዚህ በዚህ መልኩ ለመመለስ ይቻላል። ኦሮሞ ውስጥ በልዩ ልዩ አካባቢዎች በባንክም በምንም በምንም ለሚያደርገው እንቅስቃሴ ከኔ ክልል ውጭ ስለሆነ በዚህ በኩል ኮሎኔል አበበ ሊሄድበት ይችላል። እሺ፣ እዚህ ባለው ሁኔታ መግለጫዎች ተቀያየሩ የሚለው ነገር ሊቀያየሩ ይችላሉ። ምክንያቱም ሁላችንም በአንድ ደረጃ ላይ ስላልሆን እና ነገሮችን በተለያየም መልኩ የመመልከትም ሁኔታ ሊኖር ስለሚችል እንደዚህ አይነት ነገሮች ቢኖሩ፣ እኔ ግን እንደ ክልል ሁኔታዎችን በቅርብ ከተከታተልኩት ድረስ አንድ ኃይል ይህን እንቅስቃሴ ውስጥ የሚሳተፍ እንቅስቃሴውን የሚያስተባብር እንዳለ ግልጽ የሆነ እምነት አለኝ። የሀይል ማን ነው የሚለው እንዳልኩት አሁን እከሌ ነው እከሌ ነው ከማለት ይልቅ በደንብ አረጋግጦ፣ ምክንያቱም ይሄ የሕግም ጉዳይ ስለሚያስከትል በሕግም ተጠያቂነትን ስለሚያመጣ ለእኔ ሳይሆን ለዛ አካል ማለት ነው ወንጀሉን ለፈጸመውና ላስፈጸመው አካል በሚገባ በማስረጃ ተረጋግጦ ቢገለጽ የበለጠ ማን መሆኑ የተሻለ ይሆናል በሚል እምነትና እሳቤ ነው። ስለዚህ አንድ ኃይል አለ። ምክንያቱም ከነበረው የተኩስም የግጭትም የጠቅላላ ባህሪ እና ቀደም ብሎም ብዙ ማስረጃዎችም ለመሰብሰብ ስለተሞከረ እነዚህን ሁሉ በማጠናከር መጨረሻ አካል ነው ብለን ያን አካል ደግሞ ተጠያቂ ማለት ስላለብን ማለት ነው እና በዚህ መልኩ ለመስራት በማሰብ ነው እንጂ ኦነግል በመፍራት ወይም ደግሞ ህዝቡን በመፍራት አይደለም። እናውቀዋለን፣ ምን እንደነበረ ህዝቡም ደግሞ በትክክለኛ መስመር የሚጓዝ ህዝብ እንጂ በማንም እንትን የሚዋልል ወይም ደግሞ የሚሳብ እና የሚሳሳብ ህዝብ አይደለም፣ የአማራም የኦሮሞም ህዝብ ስለዚህ ከእንደዚህ አይነት ነገሮች በመነጨ የምናደርገው ነገር መሆኑን መታሰብ አለብን። በአጠቃላይ ቆይታችን ባለፉት ሶስት፣ አራት እና አምስት ቀናት ውስጥ ከነበሩት ሁኔታዎች አንጻር ሁላችንም የየራሳችን ስሜቶች በጣም የከረሩበት ሁኔታ ነበሩ። ከዚያ አኳያ በመነሳት አንድ የማይመስሉ መግለጫዎች ሰጥተው ሊሆኑ ይችላሉ። የሚለያዩ መስሎ አይሰምኝም። እኔ በይዘት የበለጠ ደግሞ በሚቀጥሉት ጥቂት ቀናት ውስጥ ነገሩን ሁሉ ይፋ እናደርጋለን። እሺ። አመሰግናለሁ። አመሰግናለሁ። ኮሎኔል አበበ ባንክ አስራ ስምንት ባንክ ተዘርፎ ገንዘቡ ይመለስ አይመለስ የሚታወቅ ነገር የለም። በወለጋ አካባቢ ህዝቡ በኮማንድ ፖስት ነው የሚኖረው። ምንድን ነው እዛ ጋ ያለው አጠር አርገው ቢመልሱልን? ጠያቂውም እንዳቀረቡት ማለት ነው እንግዲህ ኦነግ መልካም አጋጣሚዎችን እዛን ጊዜ ነፃ እንቅስቃሴን ተጠቅሞ መጀመሪያ ራሱን ለማደራጀት የሞከረው ምዕራብ ወለጋ ምስራ ቀለም ወለጋ አካባቢ ነው። እዛ ተሳቅሰዋል ሰላም እንደሌለ ነገር አስመስሎ መንገድ መዝጋት ምናምኖች ነገር ተፈጥሯል። ያ እንግዲህ መንግሥት በትዕግስት አስተውሎ ይሄ ኃይል ይሄ ነገር ስለማያዋጣ ለሕዝባችንም ለሀገራችንም ለኦሮሞም ሕዝብ ጭምር ይሄ ህውከትና መንገድ በመዝጋት ሰውን በመግደል የሚመጣ ለውጥ የለምና ማሸነፍም ስለማይቻል ዶክተር አብይ ደጋግሞ የሚናገሩት በሀሳብ ነው ማሸነፍ የምንችለው እንጂ በመሳሪያ አፈሙዝ ወንድም ወንድሙ ገለው አይደለም ብሎ ስናገሩ እንደቆዩ፣ ከዛ ኦነግ ይሄንን ጆሮ ዳባ ልበስ ብሎ በዚህ በወለጋ በኩል ብዙ እንቅስቃሴዎችን አድርገዋል። ወንድሜ እንደጠየቁት አይደለም ኦነግ የገደለው ያፈናቀለው ብዙ የኦሮሞ ወገኖቹን ነው። በምዕራብ ወለጋም በምስራቅ ወለጋም የኦዲፒን ታጋዮች፣ የኦሮሚያ ክልል ፖሊስ መስዋዕትነት ከፍሏል ከማንም በላይ የኦዲፒ ታጋዮች፣ ካድሬዎች፣ አስተዳደሮች ብዙ መስዋዕትነት ከፍለዋል። መስዋዕትነቱን የከፈሉት ደግሞ ለሰላም ሲባል እቺ ሀገር በሰላም በሰላማዊ ሽግግር መንግስት እንዲመጣ እንጂ በአፈሞት ብቻ ሰዎች ወደ ስልጣን እንዳይመጡ ለሰላም ሲባል ብዙ መስዋዕትነት ተከፍለዋል። በአሶሳና በቤኒሻንጉልና በኦሮሞ መካከል ሲደረግ የነበረው ግጭት ኦነግም አለበት፣ ሌላም ሀይል አለበት እጅ አለባቸው። ቅድም እንደተናገርኩት ኢትዮጵያ ለእኛ ካልሆነች ትጥፋ የሚሉ ኃይሎች በሙሉ ተሳትፎበታል። አሁን እሱ ወደ ቦታ ተመልሶ ከትላንትና በዝታ በተከበሩ ለማ መገርሳ የሚመራ የኦሮሚያ ክልላዊ መንግስት ካቢኔ አሶሳ ሄዶ ቤኒሻንጉል ጉሙዝ ጋር ወንድማዊ ውይይት አድርጎ ወደፊት ይሄ ሕዝብ አብሮ መቀጠል እንዳለበት እንዴት ደግሞ በጋራ ልማት፣ በጋራ ሰላም መሳተፍ እንዳለባቸው ተወያይቶ በሰላም ነው የተለያዩት። አሁን ወደ ሰላማዊ ሁኔታ የተመለሰበት ቀጠና ስለሆነ የወንድሜ ኢንፎርሜሽን በአሶሳ በኩል ስጋት አለ ያለው ስህተት ይመስለኛል። አንድ በኢሜይል የመጣልኝን ጥያቄ ላቅርብና ለኮለሌል አለበል አማረ ነው የላከው። ከአማራ ክልል ኦሮሚያ ዞን ከሚሴ አቶ ሙሳ ሀባ፣ መንግስት ዲሞክራሲያዊ ምህዳሩን ለማስፋት እየሰራሁ ነው ይላል በአማራ ክልል ግን የመደራጀትና የመሰብሰብ መብት እሳቸው መንጋ ነው የሚሉት በመንጋ ፖለቲካ እየታፈነ ነው። ማሳያ ብለው ባለፈው ወር በአርበኞች ግንቦት ሰባት በባህር ዳር ከተማ በተጠራ ስብሰባ የታደሙ ሰዎች ላይ የተደረገው አደናቃፊ ድርጊት፣ እንዲሁም በደሴ ከተማ በወሎ ማህበረሰብ ምስረታ ላይ የተደረገ ኢሰብአዊ ድርጊት እንደ ምሳሌ ይጠቀሳል ይሉና አንደኛ በኦሮሞ ዞን ደዌ ሀረዋ ግጭቱ በተፈጠረ ቦታ ምንም የሰላም ችግር ሳይኖር የልዩ ኃይልን ካምፕ መክፈት ለምንድን ነው ያስፈለገው ሁለተኛ በህጋዊ መንገድ የታጠቀ ህዝብ ላይ ልዩ ኃይል መሳሪያ መክፈት የሞከረው ለምንድን ነው ይሉና አብን የተባለ ድርጅትን ባይታጠቅም ቀስቃሽ ኃይል ነው ጥላቻን የሚዘራ ኃይል ነው የአማራ ክልል ባለስልጣናት ይፈሩታል የሚል አስቀምጠዋል። አቶ ሙሳ ሀባ ቸው ሶስት አራት ጥያቄዎች ናቸው። ጠቅልላ አድርጌ ልመልስ ከጊዜ አንጻር። እሺ አብንን በሚመለከት ቀስቃሽ ነው የአማራ ክልል መንግስት ይሰራዋል የሚለው የመጨረሻው ጥያቄ በዛ መልክ አላውቅም። አብን ያው እንደ ማንኛውም የፖለቲካ ድርጅት በኢትዮጵያ ሕገ መንግስት መርህ መሰረት ተመዝግቦ በሰላማዊ መንገድ ለመታገል የወሰነ ድርጅት ነው። ስለዚህ እስካሁን ባለው ሁኔታም በመንግስትም በኩል በምርጫ ቦርድም በኩል ያለው እውቅና ይሄ ነው። ማንኛውም የፖለቲካ ድርጅት የራሱን ደጋፊ ለማሰባሰብ እና የራሱን መርህ ለማስረጥ እንደሚደረገው ሁሉ እንግዲህ አብንም በደጋፊዎቹና በመሳሰሉት ነገሮች የራሱ ጠንከር ያለ እንቅስቃሴ ሊያደርግ ይችላል። ያን የማድረግ ደግሞ ያው ህገ መንግስታዊ መብት ስላለው ከዚህ በዘለለ በቀስቃሽነት ወይም በሌላ መንገድ ህኩምናውቆ ድርጅት አይደለም። ሁለተኛ አማራ መንግስት ይፈራዋል የሚለው ነገርም ይሄ በጣም ስህተት ነው። የአማራ ብሔራዊ ክልላዊ መንግስት ያው የራሱ የታጠቀም የፖለቲካ ስልጣንም ያለው ኃይል ነው። በክልሉም የሆን ከክልሉ ውጭ የሚንቀሳቀሱ የፖለቲካ ድርጅቶችን በፍራቻ ሳይሆን በአጋርነትና በተባባሪነት የሚያይ መንግስት ነው። በተለይ አሁን ያለው መንግስት ማለት ነው። እና አሁን ያለው ገዥ ፓርቲ በተለይ የአማራ ድርጅቶችን ለአማራ ብሔርተኝነት እና ለአማራ መብትና ጥቅም እና ለኢትዮጵያ አንድነት እስከታገሉና እስከቆሙ ድረስ በመልካም መልኩ የሚያይ ድርጅት መሆኑን ነው የምናውቀው። እንደ መንግስትም እንደ እንደ ድርጅትም ከዚህ የተለየ የሚታወቅ ነገር የለውም። እሺ፣ ሁለተኛ የአረዋ ላይ ካምፕ ለምን ተመሰረተ የሚለው ያ የክልሉ መንግስት መብት ይመስለኛል፣ ወይም ደግሞ ሀሳብ ይመስለኛል። የክልሉ መንግስት በክልሉ ውስጥ ባሉ በየትኛውም አካባቢ የጸጥታ ስጋት ይኖራል ብሎ በሚያስባቸው ወይም ደግሞ ሰራዊቱም ቢሆን ለእረፍት መስፈር አለበት ብሎ በሚያስባቸው ቦታዎች ሁሉ የጸጥታ ኃይሉን የማስቀመጥና የማስፈር መብት አለው። ይህንኑ መሰረት በማድረግ የተቀመጠ ሰራዊት አስተፋፈር ነው። ከዚህ በላይ የተለየ ምንም አይነት ተልእኮ፣ ምንም አይነት ፍላጎትም የለውም። ሁለተኛ እነዚህ የዲሞክራሲ መብቶች ታፍነዋል በአማራ ክልል የሚለው ነገር ወይም ደግሞ ምቹ ሁኔታ አልተፈጠረም የሚለው ነገር እሱም ቢሆን ትክክል አይደለም። ነጻነት አለ። ነጻነት እስካለ ድረስ ደግሞ እያንዳንዱ የፖለቲካ ፓርቲ ወይም ድርጅት የየራሱን ዓላማ ለማስረጽ እና ደጋፊዎቹን ለማብዛት ሲል የሚያደርገው እንቅስቃሴ ይኖራል። ያ እንቅስቃሴ መረን ለቆ ህገወጥ እስካልሆነ ድረስ ችግር አለው ብዬ አላምንም። መረን በለቀቀ ጊዜ ደግሞ ያው ህግ አለ። በህግ አግባብ ሊጠየቅ ይችላል። በህግ ደግሞ ማንም አካል ሊጠይቅ ይችላል። መንግስት ብቻ አይደለም። አንድ ፓርቲ ሌላ ፓርቲ ላይ ወይም ደግሞ አንድ አካባቢ ሌላ ላይ ተጽዕኖ አረፈብኝ የሚል አካል መክሰፍ ይችላል። በማንኛውም የፍትህ አካል ማለት ነው። ስለዚህ ያም እድልና መብት ስላለ ይሄንን ማድረግ የሚቻል አይመስለኝም። የደሴም ሆነ የባህር ዳር ላይ የተደረገው ነገር እንግዲህ አንድ የፖለቲካ እንቅስቃሴ ህዝቡ በብዛት ካልፈለገው ይሄንኑ መብቱን ማሳየት የተጠቀመበት ነገር ነው እንጂ ያን ያክል ሁለቱም አካባቢ በህገወጥነት ወይም ደግሞ በአፋኝነት የሚታዩና የሚገለጹ ክስተቶች አይደሉም ብዬ ነው የማስበው። አመሰግናለሁ። እሺ፣ አመሰግናለሁ። አሁን እስቲ በድምጽ ደውለው ስልካችን ላይ ያስቀመጡትን አንዱን ላሰማሁት። ስለ መሳሪያ ነው አገር ውስጥ የመሳሪያ ብዛት እንዳለ እና እንደ ክልል ጸጥታ አስጠባቂዎች እናንተ ይመለከታችኋል ይላሉ። ሰላም ቪዮች እንደምን አላችሁ ስይ ማጽባ ነኝ ከቨርጂኒያ ጥያቄ ለመጠየቅ ነው የመንግስት ባለስልጣናትን ብዙ ጊዜ ኢትዮጵያ ውስጥ ወንጀል ማለትም መሳሪያ ማዘዋወር፣ ገንዘብ ማሸሽ፣ ከሀገር ማውጣት ማስገባት፣ ደኖችን ማቃጠል፣ ሰዎችን ማፈናቀል ይህ ሁሉ ይደርሳል እና ይህንን አንድ መንግስት በሁለት እግሩ የቆመ መንግስት ለምንድን ነው በየአካባቢያችሁ ስር መሰረቱን አውጥታችሁ ለህዝብ ይፋ አድርጋችሁ እርምጃ መውሰድ ያቃታችሁ ወይም ደግሞ የሚያደርሰውን አካል ስሙን መጥራት የተሳጠቃችሁት ለውጡን የማይደግፉ አንድ ኮርነር ላይ ቁጭ ብለው ይህንን ጉዳይ ሲያገላብጡ የከረማሉና ለምንድን ነው ይህን ማውጣት የሰራችሁት? ጥያቄ ይሄ ነው። አመሰግናለሁ። አድማጮች፣ ሰዓታችን በመጠናቀቁ እዚህ ላይ ለማቆም እንገደዳለን። ለዛሬ ኮሎኔል አለበልና ኮሎኔል አበበን እናመሰግናለን። ሳምንት ለአቶ ስዩም አጽባና ለሌሎችም አድማጮቻችን ጥያቄዎች የሚሰጡትን መልስ ይዘን እንመለሳለን። ስላዳመጣችሁን እናመሰግናለን። ትዝታ በላቸው ነኝ። ትዝታንና እንግዶቿን እናመሰግናለን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁ። Jamila Jamila Jamila Jamila Jamila Jamila Jamila Jamila Jamila Jamila Jamila Jamila Jamila Jamila Jamila Jamila

ተከታዩ ውይይት በሁለት ምሁራን መካከል የሚካሄድ በአሁኑ የኢትዮጵያ ፖለቲካ አካሄድ ላይ ያተኮረ ይሆናል። የቀድሞ የኢትዮጵያ የውጭ ጉዳይ ምክትል ሚኒስትርና ዛሬ በአፍሪካና በመካከለኛው ምስራቅ የጸጥታና ስትራቴጂ ጉዳዮች ላይ ምርምር የሚያካሂድ አፍሪካዊ ተቋም መሪ ሻለቃ ዳዊት ወልደ ጊዮርጊስ እና በዓለም ባንክ የሥራ ኃላፊ ሆነው ያገለገሉት ዶክተር ዮናስ ብሩ ናቸው። ተወያዮቹ ዶክተር ዮናስ ግልጽ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ በሚል ርዕስ ሰሞኑን አንድ ጽሑፍ አውጥተዋል። ሻለቃ ዳዊት ደግሞ ኢትዮጵያ ጠርዝ ላይ ያለች ሀገር የሚል ጽሑፍ አውጥተዋል። የውይይቱ መነሻም እነዚህ ጽሑፎች ናቸው። አሉላ ከበደ ነው ያወያያቸው። ወደ ውይይቱ እንዝለቅ። ሻለቃዳዊት ከርሶ ነው የምጀምረው። አሳሳቢ የሆነ ሲሉ ይጀምራሉ። በግርድፉ ነው ወደ አማርኛ ሀሳቡን የምመልሰው። ወደ ለየለት የእርስ በርስ ጦርነት እንዳንገባ ሲሉ የሚንደረደሩበት ጽሑፎ እንደ አውሮፓውያን የዘመን አቆጣጠር በ1928 ወደ ስልጣን የመጡትን 31ኛውን የዩናይት ስቴትስ ፕሬዚዳንት በጊዜው እጅግ ገናና ና ተሰሚነት የነበራቸው ናቸው። ፕሬዚዳንት ሄርበርት ሁቨር በዩናይት ስቴትስ ታሪክ እጅግ በበረታው የምጣኔ ሀብት ድቀት ዘመን የነበራቸውን የአመራር ጊዜ በማውሳት በስልጣን ዘመናቸው መገባደጃ የወሰዱት የተለመደውን አባባልም ይጠቀማሉ። በጣም ከረፈደ ይሉታል፣ በቀጥታ ከእንግሊዝኛው ቃል መልሼ ነው። ለዚያ ግዙፍ ችግር በቂ ያልሆነ ምላሽ በመስጠታቸው በዚያም እንደሚታወሱ ዛሬም ድረስ ያነሳሉ። በቀጥታ ወደ ኢትዮጵያ ጉዳይ ይሄዱናም ኢትዮጵያ የከሸፈች ሀገር እየሆነች ነው ይላሉ ሻለቃ ዳዊት። እስኪ ለአድማጮች በሚገባ እርስዎ በራሱ አንደበት ያስረዱን፣ ምንድን ነው ሊያሳዩን የፈለጉት? እሺ አመሰግናለሁኝ። በመጀመሪያ ዶክተር ዮናስ የጻፈው አንብቤ ያለሁኝ እና ኮምፕሊመንት የሚያደርግ የሚደጋገፍ ነው እንጂ የሚጋጭ ነገር አይመስለኝም። እኔ ያተኩርኩበት ትንሽ ለየት ያለ ነው፣ እሱ ያተኮረበት ለየት ያለ ነው። የሚደጋገፍ ነገር ነው ግን፣ አንዱ አንዱ እንዴት ይደግፋል የሚሆን መወያየት እንችላለን። ይህንን ጽሁፍ ስጀምር፣ ስራዬ ጽሁፍ ነው። እኔ ሌላ ስራ የለኝም። እኔ ብዙ አመቴ ሀያ አራት ሰባት ኮምፒዩተር ፊትና መጽሐፍ አካባቢ ላይብራሪ ልከምትን የምለው። ስለዚህ የሄርበርት ሁቨርን ታሪክ ሳነብ ይሄንን ያየሁት አብሶሉትሊ ሶልድ ከተተመነው በላይ ተሽጭ ያለው ይላሉ እሳቸው። የዛ ጊዜ በግሬት ዲፕሬሽን እንዳልከው በኢኮኖሚ ቀውስ በነበረበት ጊዜ ህዝቡ የሚጠብቀው መሪ ያንን በጊዜው የነበረውን ታላቅ የኢኮኖሚ ቀውስ የሚፈታላቸው ሰው ነበረ። እሳቸው ግን ለዛ ብቁ ባለመሆናቸው፣ ሰው ግን እንደ ሱፐርማን ከሰው በላይ የሆኑ ያንን ችግር ሊፈቱ ይችላሉ ብሎ ሆኖባቸው ነበር። እሳቸው ራሳቸው የተናገሩት ነው ሰው የሚጠብቀው እኔ ልሰጥ ከምችለው በላይ ነው ብለው ያንን የጻፉትን ነው ከጠቅላይ ሚኒስትር አብይ ጋር ለማወዳደር የሞከርኩት። ጠቅላይ ሚኒስትር አብይም ልክ እንደዚሁ ነው። ነገር ግን ሁበር አልችልም ያሉት እና ከምጠብቀው በላይ ነው የተሰጠኝ አደራ ነው የሚሉት ጠቅላይ ሚኒስትር አብይ። ስልዚህ ስልጣን ላይ ሲገቡ በደስታ የተቀበሉት ችለዋለሁ ነው የገቡት። ለህዝብ ተስፋ ሰጥተው ነው የገቡት። ስለዚህ ነው ሰው ጠቅላላ እምነት የነበረው እና አሁን ከአንድ አመት በኋላ ሁለቱን ሳነጻጽር ምናልባት ሚኒስትር የገቡበትን ችግር በደንብ አላጤኑት ይሆናል። ምን ያህል ከባድና ምስቅልቅል እንደሆነና በደንብ አልተረዱት ይሆናል። ምክንያቱም በጸጋ ነው የተቀበሉት፣ ትልቅ ተስፋ ነው የሰጡት፣ እፈተዋለሁ ብለው ነው የገቡት። ነገር ግን በዚህ በአንድ ዓመት ውስጥ ያየ ነው ይህንን በከፊልም ሆነ በሙሉ አለመቻላቸው ስላሳየ ይህንን ታሪክ ጠቀስኩ ሲጀመር ጽሁፌ ዶክተር ዮናስ ወደ እርስ ልምጣ። እርሶም ቀደም ብዬ በመግቢያው እንደ ጠቆምኩት በቀጥታ ለጠቅላይ ሚኒስትር አብይ አህመድ በሚል በጻፉት ደብዳቤ ኋላ ላይ ግልጽ ደብዳቤ በሚል ለሕዝብም እንዲደርስ አድርገዋል። በቀጥታ የጻፉትን በሰኔ ወር የጻፉትን ሌላ ጽሁፍ ዋቢ በማድረግ ነው ጽሁፎን የሚጀምሩት ከእውታ ወደ እልልታ በሚል ርዕስ የጻፉትን በማስታወስ የሚንደረደሩት ግልጽ ደብዳቤውን ከድረሱልኝ ውታና ስቃይ የወለደችው ኢትዮጵያ ይላሉ፣ ጠቅላይ ሚኒስትር አብይን የእልልታ መዝሙር ትጠብቃለች ያሉበትን ያስታውሳሉ። አሁንም ግን በሚያመጡት ለውጥ ተስፋ አልቆረጥኩም ነው የሚሉት። ችግሮች ያሏቸውን እንዲሁም በአማራጭነት የሚያቀርቧቸውን ሀሳቦች ይዘረዝራሉ። እስኪ እርስዎም የእርስዎን ጽሁፍ መሰረቶች ያሲዙንና፣ ግራና ቀኝ ችግሮቹንም መፍትሄዎቹንም እንድታመላክቱን እናድርግ። እሺ፣ በጣም አመሰግናለሁ። አሁን አንተ እንዳልከው በጁን ሁለት ሺህ አስራ ስምንት በፈረንጆቹ አቆጣጠር አንድ የጻፍኩት ጽሁፍ ነበረ። ያን ግልጽ ደብዳቤ ለፕራይም ሚኒስተር አብይ ፍሮም ኡታ ቱ እልልታ የሚል ነበረ ታይትሉ። ያንን መነሻ ያደረግኩበት በዛን ጊዜ እርሶን የወለደችው ኢትዮጵያ በኡኡታ መሀል ነው፣ በጭንቅ ነው የተወለዱት። ከኢትዮጵያ የወለደችው በዛ ሁኔታ ላይ ነው። ከእርሶ ግን የምትጠብቀው አዲስ ኢትዮጵያ እንድትወለድ ነው። ያቺ የምትወለድ አዲስ ኢትዮጵያ ደግሞ በልልታ እንድትወለድ ነው የምትጠብቀው፣ የሚል ነበረ የዛን ጊዜ የጻፍኩት ማለት ነው። አሁን በምንመለከትበት ጊዜ ሁለት አይነት አመለካከት አለው። አንደኛው ከሰኔ ጀምሮ እስከ አሁን ድረስ ባለው ከመቶ ሀምሳ በላይ ብሎግ ጽፌ ያለው በስም ያልነበረ የምጽፈው ኮኪ አቤሰሎም ኬኦኬ አይ አቤሰሎም በሚል ፌስቡክ ላይ ነበር። በብዛት የምጽፈው ወደ ሶስት መቶ ሁለት መቶ ሀምሳ ምናምን ጽፌ ያለው ግን መቶ ሀምሳ የሚሆነው ፕራይም ሚኒስተሩን የሚደግፍና የእሳቸውን ተቀናቃኞች በከፊል ወይንም በብዛት የሚያወግዝ ነው። አሁንም ለፕራይም ሚኒስተሩ ወይንም ኢትዮጵያ ውስጥ ለሚካሄደው ለውጥ ሙሉ ድጋፍ ብቻ ሳይሆን ሙሉ እምነት አለኝ። ያንን በማስመር ኮል የተነሳሁበት መነሻ ምንድን ነው? በመጀመሪያ ደረጃ የጠቅላይ ሚኒስትሩን ብቃት ወይንም ደግሞ አደረጉ ወይንም አላደረጉ የሚልበት ቦታ ላይ ከመድረሳችን በፊት መነሻችን የአገሪቷ የአጠቃላይ ሁኔታ መመልከት አለብን። ያንን በምንመለከትበት ጊዜ አንደኛ ባለፈው ሀያ ሰባት አመት በተለይ ከዛም ደግሞ ባለፈው አርባ አመት ማለት የሚቻልበት ብዙ ቁስሎች ተፈጥረዋል። በኢትዮጵያ ብሔረሰቦች፣ በኢትዮጵያ አሁን ባለው ደግሞ በዘር አመለካከት ብዙ የተፈጠሩ ነገሮች አሉ። ሁለተኛ ደግሞ በተለይ ይሄ ኤሊት የምንለው ፖለቲካ ውስጥ ያለው በጣም በጥላቻ የተወጠረ ፖለቲካ ውስጥ ነው ያለ ነው። ኦሮሞ ከአማራው ጋር አማራው ከትግሬ ጋር ያለው የዘር ችግሮች በጣም ስር የሰደዱ ናቸው። እነዚህን መመዝገብ መቻል አለብን። እነሱም ከተመለከትን በኋላ ፕራይም ሚኒስትር አብይ የሚሆኑ ማንም ሰው ቢመጣ ሊያደርግ የሚችላቸው ነገሮች በጣም የተወሰኑ ናቸው። ብዙ ጥበብ ያለበት ብዙ ድጋፍ የሚፈልገው ትግል ነው ፊታችን ላይ ያለው። አንድ አመት ረጅም ይመስላል። ኢትዮጵያ ላለችበት ሁኔታ አንድ አመት ረጅም ጊዜ አይደለም። ያንን በሚመለከት እንግዲህ ጠቅላላ ሁኔታውን በዛ መለካከት ከአስቀመጥኩት በኋላ ሆኖም ግን ባለፈው አንድ አመት የተሰሩ ስህተቶች አሉ። መሰራት ያልነበረባቸው ስህተቶች ተሰርተዋል። እነዛም ደግሞ ለህዝቡ በከፊል ተደምሬያለሁ ይል የነበረው ተቀንሻለሁ እንዲል አድርጎታል። ከተደምሬያለሁ ተቀንሻለሁ መግባት ያልፈለገው ደግሞ ግራ ገብቶት ወደ ነ የምንሄደው የሚልበት ደረጃ ላይ የደረሰበት ሁኔታ አለ። ይሄ በአንዳንድ በተሰሩ ስህተቶች ነው። ከዛ ውጭ ደግሞ መሰራት ሲገባቸው ያልተሰሩ ነገሮች አሉ። እነሱም ደግሞ እነዚህ ብዙ የተካረሩ ነገሮች የተመለከት ናቸው። እነዚህ የመፈናቀል ሁኔታዎች፣ በአንዳንድ አካባቢ የመካረር ሁኔታዎች እነሱ እንዳይመጡ ብዙ መሰራት የነበረባቸው ነገሮች አልተሰሩ። ያኔ የመጀመሪያውን የሰኔን ደብዳቤ በጻፍኩበት ጊዜ እነዚህ ነገሮች አሁን መሰራት አለባቸው፣ እነዚህ ነገሮች አሁን ካልተሰሩ ያጋጥሙናል ያልኳቸው ነገሮች ናቸው አሁን እየተከሰቱ ያሉ በሚል ነው እንግዲህ እኔ የተነሳሁት። ችግሮቹን እናስቀድም፣ ምናልባት ከሁለታችሁን ባሻገር ብዙዎች የሚስማሙባቸው በ እርግጥ የሆኑ የተጨበጡ ጉዳዮችን እናስቀድምና ስር የሰደዱ ችግሮች ይሏቸዋል፣ ዶክተር ዮናስ። በአገሪቱ የተለያዩ አካባቢዎች ግጭቶች ይታያሉ። የሰው ሕይወት መጥፋት ብቻ ሳይሆን ከዚህ ቀደም ባልታየ መልኩ ቡድን የለየ ግልጽ የወጣ አንዱ ሌላው ላይ የሚያደርሰው የሚመስሉ ጥቃቶች በስፋት እየታዩ ነው። ያን መቆጣጠር አለመቻላቸውን ብዙዎች በቅሬታ ያነሳሉ። መሰረቱ ምንድን ነው? ሌሎች ችግሮችስ ምን አሉ? ከሚታዩት ባሻገርም የምታነሷቸው ካሉ እንመርምር። ሻለቃ ዳዊት የእርሶ ነው እድሉ። መጀመሪያ የችግሮቹን ምንነት እናንሳና ያቀረባችኋቸውን አማራጮች በእርግጥ ተደጋጋይ ይስማማሉ፣ ይመጥናሉ እንመለከታለን። የችግሮቹን መንስኤ መናገር ወደኋላ ብዙ መመለስ አስፈልግም። ነገር ግን ዛሬ ያሉትን ችግር ብንነጋገር የእኔ ደግሞ ትንሽ እድል ምንድን ነው፣ አፍሪካ ውስጥ ብዙ ስለሰራሁኝ ብዙ የወደቁ ሀገሮች ብዙ በአመራር ችግርና እርስ በርስ በተፈጠረ ችግር ምክንያት የወደቁ መንግስታትና ብዙ ትርምስ የፈጠሩ ብህዝብ ህዝብ ያለቀበት ሁኔታ ስለተመለከትኩኝ ሁኝ ከዛ ጋር እያነጻጸርኩ ነው ፍርሀቴና ስጋቴ። ሌላው ደግሞ እኔ ወታደር ወታደር ነኝ። ወታደር ሆኜ ተዋግቻ ያለሁኝ ወታደሮች ሲዋጉ አይቻለሁ። ለኢትዮጵያ አንድነት ደግሞ ብዙ መስዋዕትነት ሲከፍሉ አይቻለሁ። መስክር ያለው የእኔ ጓደኞች ሁሉ አልቀዋል። በዛ አንጻሩ ደግሞ ኢትዮጵያ ውስጥ ራሶችን፣ ኢትዮጵያን እዚህ ለማድረስ የተከፈለውን መስዋዕትነት አውቃለሁኝ። ስለዚህ ከሁለቱ አንጻር እያየሁኝ እቺ ኢትዮጵያ ወዴት ነው የምትሄደው የሚለው ከስሜት ስሜቴን አለ ከስሜት ባሻገር ደግሞ በተግባር የምናየው አሁን የዶክተር አብይ ጥፋት አይደለም የተረከቡት ጥፋት ነው የምናየው። አንደኛ የኤትኒክ ፌዴራሊዝም የሚባለው ህገ መንግስቱ ህዝብ ሳይመክርበት ህዝብ ሳይወስን በተቋቋመ ህገ መንግስት በተቋቋመ ኤትኒክ ፌዴራሊዝም በተቋቋመ ፓርላማ ነው ይህ ችግር እዚህ ሊደርስ የቻለው። ይህ ማንም የሚጠይቀው ነው፣ ማንም የሚረዳው ነው። አሁን ለውጥ የሚፈለገው የችግሩ መንስኤ ከሆነው ከኤትኒክ ፌዴራሊዝምና ከህገ መንግስቱ የሚለየን እና ወደ አዲስ ስርዓት የዴሞክራቲክ ስርዓት የሚያሸጋግረን ፖሊሲ ነው የሚፈለገው። ይህንንም ፖሊሲ የሚቀርጽ መሪ ነው የሚፈለገው። ይሄንን ጠቅላይ ሚኒስትር አብይ አድርገዋል ወይ ነው የምንለካቸው የእሳቸውን ውጤት የአገሪቱን ሁኔታ ከዛ አንጻር ነው የምንለካው። ያ ባለመደረጉ ምክንያት ህገ መንግስቱ ባለመለወጡ የኤትኒክ ፌዴራሊዝም ካለፈው ጊዜ ከባሰ በብሔረሰቦች መካከል ከባድ ግጭት ተፈጥሮ ኢትዮጵያን እኔ በቀዳማዊ ኃይለሥላሴ ጊዜ አገልግያለሁ በውትድርና ሙያ ከዛም በደርግ ጊዜ በተለያዩ ስርዓት አገልግያለሁኝ። አሁንም በሩቅ ርቀት የኢትዮጵያን ሁኔታ ተርብክቻለ። ኢትዮጵያ እንደዚህ ያለ ደረጃ ላይ ደርሳ አታቅም። ድሮ አስር፣ ሃያ፣ ሰላሳ ሰው ሲፈናቀል ትልቅ ወሬ ነበረ። ዛሬ በሚሊዮን የሚገመት የተፈናቀለ ህዝብ እያለ ያ ትልቅ ወሬ ሆኖ አልታየም። አራት ሚሊዮን የተፈናቀለ ህዝብ አለብን በየትኛውም ኢትዮጵያ ውስጥ ዛሬ ሰላምነት መነቃነቅ አይቻልም። በየቦታው የተፈናቀሉ ሰዎች በየጫካ ውስጥ የሚኖሩ በዚህ ውጊያ በክልሎች መካከል የተርፍ የመስመር የቦንድሪ ጦርነት እየተከፈተ ነው። አማራ ያልሆነ ወይም ኦሮሞ ያልሆነ ወይም ደግሞ የዛ አካባቢ ተወላጅ ያልሆነ ሰው በግድ እንዲወጣ የሚገደድባቸው ሁኔታዎች ናሉ። ሰቆቃው ህዝቡ ሲያልቅ ህዝቡ ሲሞት በቪዲዮ የምናየው ያሳየናል። ይሄ ኢትዮጵያ ውስጥ ሊሆን አይችልም። እንዴት ይሆናል? እና ይሄ ነገር ጠቅላይ ሚኒስትሩ ከመጡበት ጊዜ እየጨመረ እየተባባሰ መጣ እንጂ እየተሻሻለ አልመጣም። ለዚህ ነው ወደ ኮንክሉዥን ያመራኝ ቁጥሮችን ሁኑ ልዤ ፌይልድ ስቴት ሆናለች ኢትዮጵያ ያልኩት ፌይልድ ስቴት ማለት ወደቀች ማለት አንድ የተወሰኑ ነገሮችን የሚያሟላ ነው። አንዳንድ ሰዎች በጽሁፉ ላይ ኤግዛጅሬት አድርገዋል ትንሽ አዳንቀዋል ብለውኛል። ግን ስናየው ለምሳሌ በአርምድ ፎርሱ ላይ ኮንትሮል፣ ዛሬ ያለው ኮንትሮል አርምድ ፎርስ፣ እያንዳንዱ ክልል የራሱ አርሚ ያለው የታጠቀውን ኃይል መቆጣጠር አማርኛ እንዲያደርጉልኝ ነው። ይቅርታ ሻለቃ ዳዊ። ጦር የታጠቀውን ኃይል መቆጣጠር አልተቻለም። ወይም ደግሞ የስራ ክፍፍሎሽም በደንብ አልታየም። በክልል ውስጥ ያለው ልዩ ጦርና የፌዴራል ጦሩ ልዩነት የላቸውም። ስለዚህ በክልል ውስጥ ያለው ጦር የፈለገውን ነገር ማድረግ ይችላል። ቢፈልግ ከጎረቤት ክልል ጋር መዋጋት ይችላል። ቢፈልግ አገር ውስጥ ያለውን የፈለገውን መሳሪያ ተጠቅሞ ሰውን መጨረስ ይችላል። ምንም ገደብ የለውም። ለስልጣኑ ይሄ አንዱ ነው። ከማዕከላዊ መንግስት የራቀ በማዕከላዊ መንግስት ቁጥጥር ውጭ የሆነ ድርጊቶች ሲፈጸሙ፣ ሌላው የፖለቲካ ምህዳር ነው። የፖለቲካ ምህዳር ይሰፋል ተብሎ ነበረ። ዛሬ የፖለቲካ ምህዳሩ ጠቧል። ማ የት ሄዶ ስለ ፖለቲካ መነጋገር የሚቻለው ዛሬ ለምቅናቄ ለፓርቲ ምርጫ በሚዘጋጅበት ጊዜ ማና- የትኛ ፓርቲ ነው እንደ ልብ ኦሮሚያ ሄደው መናገር የሚችለው? የትኛ ፓርቲ ነው ወደ ደቡብ መነቃነቅ የምችለው? አሁን ሌላው ቀርቶ ወደ አማራ ሀገር እንኳን ለመሄድ በቅርቡ ብዙ ችግር እንዳጋጠማቸው እናውቃለን። የፖለቲካ ምህዳሩ የለም፣ ጠቧል። ከዛ ደግሞ ላክ ኦፍ ኮንትሮል ቴሪቶሪውን እና የሀገሩን ውስጥ ያለውን ሀብት ንቅናቄ የትራንስፖርትም ሆነ የምጣኔ ሀብት ንቅናቄዎች ለመቆጣጠር ችግር አለ። ሲፈልጉ በአፋር በኩል ቤንዚን እንዳይመጣ ይዘጉታል። ማዕከላዊ መንግስት ሳይመከር ይዘጋል። ቤንዚን ከከተማ ውስጥ አይገባም። ፓስፖርት እቃዎች ወደ ከተማ ውስጥ አይገቡም። በሚፈልጉበት ጊዜ ክሪሚናል ጋንግስ ተነስተው መንገዱን ይዘጉታል፣ ቀረጥ ያስከፍላሉ ረጥ በኋላ ቀረጥ ያስከፍላሉ። ክሪሚናል ጋንግስ በየቦታው የሚፈልጉትን ስራ እየፈጸሙ ናቸው። የሚፈልጉትን እንቅስቃሴ እያደረጉ እያፈናቀሉ፣ ያው ደግሞ ማሲቭ የሆነ ዲስፕሌስመንት አለ። አራት ሚሊዮን የተፈናቀለ ህዝብ አለ። ከዛ ፐብሊክ ሰርቪስን መስጠትም አልተቻለም። የጤና የትምህርት፣ የውሃ፣ የኤሌክትሪክ ይሄንን መስጠት አልተቻለም። ኮራፕሽን እንዳለ ነው፣ አልተነቃነቀም። የመንግስት ኢኮኖሚ ደግሞ ጽሑፉ ላይ ጠቅሼዋለሁ። የመንግስት ኢኮኖሚ እየወደቀ ነው ያለው የፎረን ኤክስቼንጅ ሪዘርቭ የመጨረሻው ለመድኃኒትና ለቤንዚን ማስመጫ ካልሆነ በስተቀረ ምንም ገንዘብ የለንም ብሎ ተናግሯል የባንክ ገዢው። ይህን ሁሉ ደምሬ ነው ፌልድ ስቴት ችግር አለ ኢትዮጵያ ውስጥ ያልኩት የወደቀ ሲሆን ሀገር ማለት ነው። ዶክተር ዮናስ የተከታዩን ድር ለእርስ ልስጥ በሻለቃ ዳዊት ሀሳቦች ላይ ተስፋ ለመቅረጦን ለውጡም ማስተካከያ ማስፈለጉን ገልጸው ግን ያሉት ሁኔታዎች ሻለቃ ዳዊት እንዳቀረቡት ያን ያህል አስጊ ወይም የከፋ ተስፋ አስቆራጭ ሁኔታ መስሎ አልተሳሉም። በጽሁፉ ምን ይላሉ ሻለቃ ዳዊት ላሉ፣ ለመጨረሻው ጥያቄ ተወያዮቹ ሻለቃ ዳዊት ወልደ ጊዮርጊስና ዶክተር ዮናስ ብሩ የሚሰጧቸው ሐሳቦቻቸውን ያካተተ ተከታይ ክፍል ሌሎችንም ጉዳዮች ጨምሮ በሌላ ዝግጅት ይቀርባል።

See what you የተከበራችሁ አድማጮች ለኤርሚያስ አስገዶም ወይም ኒፕሲ ሐስል አስመራ ላይ የተካሄደውን የመታሰቢያ ዝግጅት በጊዜ ጥበት ምክንያት ለዛሬ ዘገባውን ባለማቅረባችን ይቅርታን ጠይቃለን። በሌላ ምሽት ይዘንላችሁ እንመለሳለን። የማጠቃለያ ዜና አላሰማችሁ። የሱዳን ወታደራዊ የሽግግር ምክር ቤት መሪ የሆኑት ሌተና ጀኔራል አብዱል ፈታህ ቡርሃን ስልጣኑን በሁለት ዓመታት ጊዜ ውስጥ ለሲቪል አስተዳደር እንደሚያስተላልፉ ቃል ገቡ። ጀነራል አብዱል ፈታህ ዛሬ ማምሻውን በቴሌቪዥን ባደረጉት የመጀመሪያ ንግግራቸው በቀድሞ ፕሬዚዳንት ኦማር አልበሽር ዘመን በተላለፉ የአስቸኳይ ጊዜ ትእዛዞች ታስረው የቆዩ እስረኞች ሁሉ እንዲለቀቁ ትእዛዝ ሰጥተዋል። ዛሬ ለአንድ ለሊት አውጀው የነበረው የሰዓት ላፊ ገደብም እንዲነሳ አዘዋል። የሀገሪቱ የደህንነት ሚኒስትር ሳላህ ጎሽም ዛሬ ስልጣን መልቀቃቸውን አስታውቀዋል። አልበሽርን ገልብጠው ስልጣኑን ለአንድ ቀን የተቆጣጠሩት ጀነራል አዋድ መሐመድ ትናንት ስልጣናቸውን ለቀው ለጀነራል አብዱል ፈታህ ማስረከባቸው ተዘግቧል። ዊኪሊክስ የሚባለው የኢንተርኔት ላይ መገናኛ ብዙ ሃን መስራች የነበረውና ከትናንት በስቲያ ለንደን ላይ በፖሊስ ቁጥጥር ስር የዋለውን ጁሊያን አሳንዥን እንግሊዝ ለዩናይትድ ስቴትስ አሳልፋ ትስጥ ወይም መስጠት የለባትም በሚሉ ፖለቲከኞች መካከል የተነሳው ግብ ግብ እንደቀጠለ ነው። በእንግሊዝ ሕግ መሰረት አሳንዥ ተላልፎ እንዲሰጣት ዩናይትድ ስቴትስ ከፊታችን ሰኔ አምስት ይፋ ጥያቄ ማስገባት ይኖርባታል። ክቡራትና ክቡራን አድማጮች ቴክኒሻኑ አልሳንቶስ እኔም ዜናውን ያሰማኋችሁ ሰሎሞን አባተ በዚሁ እንሰናበታለን። ጤና ይስጥልኝ ክብራትና ክብራን አድማጮች ለዛሬ ቅዳሜ ምሽት ያሰናዳናቸው ዝግጅቶች እነዚሁ ነበሩ ነገ በእሁድ ምሽት ዝግጅታችን እንገናኛለን ለዛሬ በመላ ባልደረቦቻችን ስም እንሰናበታለን ፕሮዲሰሩ ንጉሱ ታምሬ ነው ያስተናገድኳችሁ ቆንጂት ታዬ ነኝ ሰላም كده نادروا